የሕግ ባለሙያውና ጠበቃው አብዱል ጃባር ሁሴን ትናንት ነሐሴ አምስት ቀን ማረፋቸውን ከቤተሰባቸው የተገኘ መረጃ አመለከተ። የአቶ አብዱል ጃባር አስከሬን ቀብር ዛሬ አዳማ ከተማ ውስጥ ተከናውነዋል። ጸሐይ ዳምጠው ዝርዝሩን ይዛለች። የሕግ ባለሙያና ጠበቃ አብዱል ጀባር ሁሴን ትናንትና በአዳማ ከተማ ገንደገዳ በሚባል ቀበሌ ውስጥ ወድቀው መገኘታቸውንና ሕይወታቸው ማለፉን ወንድማቸው አቶ ሱልጣን ሁሴን ገልጸዋል። ወንድማቸው ከቀኑ ዘጠኝ ሰዓት አካባቢ ከቤት ወጥተው አንድ ሰዓት አካባቢ ማረፋቸውን ነው የሰማነው ነው ብለዋል አቶ ሱልጣን ባሊ ነበርኩኝ አንድ ሰዓት አካባቢ ከዛን አረፌ ብሎ ደወሉብኝ። ከዛ ታ እንደዛው አዲሱና ጠዋት ወደ ሰባት ሰዓት አካባቢ አዳማ ገባሁ። ከዛም በኋላ እንዴት ሆኖ ምናምስ ብዬ ስጠይቀው ወርቆ ነው ተመቶ ነው ከኋላ ከዛ መጀመሪያ አዳማ ሆስፒታል ማታ እንትና አዩና፣ ከዛም በኋላ ወደ ምኒሊክ ላኩ። እኔ ከዚህ በፊት ምንም ጥል የለውም። ቀን ወደ ዘጠኝ ሰዓት አካባቢ ወጣ ከቤት አቶ ሱልጣን አክለውም ለአቶ አብዱል ጀባር ባለቤት የስልክ ጥሪ ደርሷል ሲሉ ገልጿል። አብዱልጀባር ኮማ ውስጥ ነው፣ ቶሎ ድረሽ ተብላን እሷም ይህትን ልጅ ጠርታ ከዛ አንድ ላይ በባጃጅ ሄዱ። አቶ አብዱል ጀባር ሁሴን አስክሬን የቀብር ስነ ስርዓት ወዳጆቻቸው፣ የሙያ አጋሮቻቸው ና ቤት ዘመድ በተገኙበት ዛሬ በአዳማ ከተማ መፈጸሙንም ወንድማቸው ገልጸዋል። የአቶ አብዱል ጀባር ሁሴን አስክሬን ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል ተልኮ እንደነበር የተነገረ ሲሆን የምርመራው ውጤትና አሟማታቸውን በተመለከተ ከመመለከታቸው አካላት መረጃ ለማግኘት እየጣርን ነው። እንደ ተጠናቀቀ ይዘን እንመለሳለን። አቶ አብዱል ጀባር አቶ ጀዋር መሐመድ እና አቶ በቀሌ ገርባን ጨምሮ ለሌሎች እስረኞች እንዲሁም በቅርቡ ከእስር ለተፈቱት ፖለቲከኛ አቶ ልደቱ አያለውም ጥብቅና ቆመው እንደነበር ተነግረዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ